ትንቢተ ኤርምያስ ምዕራፍ አምሳ እግዚአብሔር ስለ ከለዳውያን ምድር ስለ ባቢሎን በነቢዩ በኤርምያስ የተናገረው ቃል ይህ ነው። በአሕዛብ መካከል ተናገሩ፣ አውሩም፣ ዓላማውንም አንሡ፣ አውሩ፣ አትደበቁ። ባቢሎን ተወሰደች፣ ቤል አፈረ፣ ሜሮዳክ ደነገጠ፣ ምስሎቿ አፈሩ፣ ጣዖታቷ ደነገጡ። በሉ ሕዝብ ከሰሜን ወጥቶባታል፣ ምድሯንም ባድማ ያደርጋል፣ የሚቀመጥባትም አይገኝም፤ ከሰው ጀምሮ እስከ እንስሳ ድረስ ሸሽተው ሄደዋል። በዚያም ወራት በዚያም ጊዜ ይላል እግዚአብሔር፣ የእስራኤል ልጆችና የይሁዳ ልጆች በአንድነት ሆነው ይመጣሉ፤ እያለቀሱም መንገዳቸውን ይሄዳሉ፣ አምላካቸውንም እግዚአብሔርን ይፈልጋሉ። ፊታቸውንም ወደዚያ አቅንተው ኑ ከቶ በማይረሳ በዘላለም ቃል ኪዳን ወደ እግዚአብሔር ተጠጉ ብለው ስለ ጽዮን መንገድ ይጠይቃሉ። ሕዝቤ የጠፉ በጎች ሆነዋል። እረኞቻቸው አሳቱአቸው፣ በተራሮችም ላይ የተቅበዘበዙ አደረጓቸው። ከተራራ ወደ ኮረብታ አለፉ፣ በረታቸውንም ረሱ። ያገኙአቸው ሁሉ በሉአቸው። ጠላቶቻቸውም በጽድቅ ማደሪያ በእግዚአብሔር ላይ በአባቶቻቸው ተስፋ በእግዚአብሔር ላይ ኀጢአት ስለ ሠሩ እኛ አልበደልንም አሉ። ከባቢሎን መካከል ሽሹ ከከለዳውያንም ምድር ውጡ፣ በመንጎችም ፊት እንደ አውራ ፍየሎች ሁኑ። እነሆ ከሰሜን ምድር የታላላቅ ሕዝብን ጉባኤ አስነሣለሁ፣ በባቢሎንም ላይ አመጣቸዋለሁ። በእርሷም ላይ ይሰለፋሉ፣ ከዚያም ትወሰዳለች። ፍላጾቻቸውም ባዶውን እንደማይመለስ እንደ ብልህ ጀግና ፍላጻ ናቸው። የከላውዲዮንም ምድር ትበዘበዛለች፣ የሚበዘብዙአትም ሁሉ ይጠግባሉ ይላል እግዚአብሔር። ርስትን የምትበዘብዙ እናንተ ሆይ ደስ ብሎአችኋልና ሐሴትንም አድርጋችኋልና በመስክ ላይም እንዳለች ጊደር ሆናችሁ ተቀናጣችኋልና እንደ ብርቱዎችም ፈረሶች አሽካክታችኋልና እናታችሁ እጅግ ታፍራለች፣ የወለደቻችሁም ትጐሳቈላለች። እነሆ በአሕዛብ መካከል ኋለኛይቱ ትሆናለች፣ ምድረ በዳና ደረቅ ምድር በረሃም ትሆናለች። ከእግዚአብሔር ቁጣ የተነሣ ባድማ ትሆናለች እንጂ ሰው አይቀመጥባትም። በባቢሎንም በኩል የሚያልፍ ሁሉ ይደነቃል፣ በመጣበትም መቅሰፍት ሁሉ ያፏጫል። እናንተ ቀስትን የምትገትሩ ሰዎች ሁሉ በባቢሎን ላይ በዙሪያዋ ተሰለፉ፣ በእግዚአብሔር ላይ ኀጢአት ሠርታለችና ወርውሩባት፣ ፍላጾችንም አትንፈጉ፣ የእግዚአብሔር በቀል ነውና በዙሪያዋ ጮኹባት። እጇን ሰጠች፣ ግንቦቿ ወደቁ፣ ቅጥሮቿን ፈረሱ። እርሷን ተበቀሉ፣ እንደ ሠራችውም ሠሩባት። ዘሪውንና በመከር ጊዜ ማጭድ የሚይዘውን ከባቢሎን አጥፉ። ከሚያስጨንቅ ሰይፍ ፊት እያንዳንዱ ወደ ወገኑ ይመለሳል፣ እያንዳንዱም ወደ አገሩ ይሸሻል። እስራኤል የባዘነ በግ ነው፣ አንበሶች አሳደዱት። መጀመሪያ የአሦር ንጉሥ በላው፣ በመጨረሻም የባቢሎን ንጉሥ ናቡከደነፆር አጥንቱን ቈረጠመው። ስለዚህ የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል፦ የአሦርን ንጉሥ እንደ ቀጣሁ እንዲሁ እነሆ የባቢሎንን ንጉሥና ምድሩን እቀጣለሁ እስራኤልንም ወደ ማሰማሪያው እመልሳለሁ። በቀርሜሎስና በባሳንም ላይ ይሰማራል፣ ሰውነቱም በኤፍሬም ተራራና በገለዓድ ላይ ትጠግባለች። እነዚህን ያስቀረዋቸውን ይቅር እላቸዋለሁና። በዚያን ወራት በዚያም ዘመን ይላል እግዚአብሔር፣ የእስራኤል በደል የይሁዳም ኃጢአት ይፈለጋል ምንም አይገኝም። በምራታይም ምድር ላይ በፋቁድም በሚኖሩት ላይ ውጣ ግደላቸው፣ ፈጽመህም አጥፋቸው ይላል እግዚአብሔር። እንዳዘዝሁህም ሁሉ አድርግ። የሰልፍና የታላቅ ጥፋት ውካታ በምድር ላይ አለ። የምድር ሁሉ መዶሻ እንዴት ደቀቀ? እንዴትስ ተሰበረ? ባቢሎንስ በአሕዛብ መካከል እንዴት ባድማ ሆነች? ባቢሎን ሆይ አጥምጄብሻለሁ፣ አንቺም ሳታውቂ ተይዘሻል ከእግዚአብሔር ጋር ስለ ተዋጋሽ ተገኝተሻል ተይዘሽማል። የሰራዊት ጌታ እግዚአብሔር በከለዳውያን ምድር ይሠራ ዘንድ ሥራ አለውና፣ እግዚአብሔር ዕቃ ቤቱን ከፍቶ የቈጣውን ዕቃ ጦር አውጥቶአል። ከየበኩሉ በእርሷ ላይ ውጡ፣ ጎተራዎቿንም ክፈቱ፣ እንደ ክምርም አድርጓት፣ ፈጽማችሁም አጥፏት፣ አንዳችም አታስቀሩላት። ወይፈኖቿን ሁሉ ረዱ። ወደ መታረድም ይውረዱ። ቀናቸው የመጎብኘታቸው ጊዜ ደርሶአልና ወዮላቸው። የአምላካችን የእግዚአብሔርን በቀል የመቅደሱንም በቀል በጽዮን ይነግሩ ዘንድ ሸሽተው ከባቢሎን ጋር ያመለጡት ሰዎች ድምፅ ተሰምቶአል። ቀስትን የሚገትሩትን ቀስተኞችን ሁሉ በባቢሎን ላይ ጥሩአቸው፣ በዙሪያዋ ስፈሩባት፣ አንድም አያምልጥ። በእስራኤል ቅዱስ ላይ በእግዚአብሔር ላይ ኰርታለችና እንደ ሥራዋ መጠን መልሱላት እንዳደረገችም ሁሉ አድርጉባት። ስለዚህ ጐበዛዝትዋ በአደባባይ ላይ ይወድቃሉ፣ በዚያም ቀን ሰልፈኞቿ ሁሉ ይጠፋሉ ይላል እግዚአብሔር። ትዕቢተኛው ሆይ የመጎብኘት ጊዜ ቀንህ ደርሶአልና እነሆ በአንተ ላይ ነኝ ይላል የሠራዊት ጌታ እግዚአብሔር። ትዕቢተኛው ተሰናክሎ ይወድቃል፣ የሚያነሳውም የለም። በከተሞቹም ውስጥ እሳት አነድዳለሁ፣ በዙሪያውም ያለውን ሁሉ ትበላለች። የሠራዊት ጌታ እግዚአብሔር እንዲህ ይላል፣ የእስራኤል ልጆችና የይሁዳ ልጆች በአንድነት ተገፍተዋል፣ የማረኳቸውም ሁሉ በኃይል ይዟቸዋል፣ ይለቅቁአቸውም ዘንድ እንዲህ ብለዋል። ተቤዢአቸው ብርቱ ነው፣ ስሙም የሠራዊት ጌታ እግዚአብሔር ነው። ምድርንም ያሳርፍ ዘንድ በባቢሎንም የሚኖሩትን ያውክ ዘንድ ሙግታቸውንም ፈጽሞ ይሟገታል። ሰይፍ በከለዳውያንና በባቢሎን በሚኖሩ ላይ በአለቆቿና በጥበበኞቿ ላይ አለ ይላል እግዚአብሔር። ሰይፍ በሚጓደዱት ላይ አለ ሰነፎችም ይሆናሉ። ሰይፍም በኃያላኖች ላይ አለ እነርሱም ይደነግጣሉ። ሰይፍ በፈረሶቻቸውና በሰረገሎቻቸው ላይ፣ በመካከሏም ባሉት በልዩ በልዩ ሕዝብ ሁሉ ላይ አለ እነርሱም እንደ ሴቶች ይሆናሉ። ሰይፍም በመዝገቧ ላይ አለ ለብዝበዛም ይሆናል። እርሷ የተቀረጹ ምስሎች ምድር ናት። እነርሱም በጣዖታት ይመካሉ። ድርቅ በውኆችዋ ላይ ይሆናል፣ እነርሱም ይደርቃሉ። ስለዚህ የምድረ በዳ አራዊት ከተኵላዎች ጋር ይቀመጡባታል፣ ሰጎኖችም ይቀመጡባታል። ሰውም ከዚያ ወዲያ ለዘላለም አይቀመጥባትም፣ እስከ ልጅ ልጅም ድረስ የሚኖርባት የለም። ሰዶምንና ገሞራን በአጠገባቸው የነበሩትን ከተሞች እግዚአብሔር እንደ ገለበጣቸው ይላል እግዚአብሔር፣ እንዲሁ ሰው በዚያ አይቀመጥም፣ የሰውም ልጅ አይኖርባትም። እነሆ ሕዝብ ከሰሜን ይመጣል፣ ታላቅ ሕዝብና ብዙ ነገሥታትም ከምድር ዳርቻ ይነሣሉ። ቀስትንና ጦርን ይይዛሉ፣ ጨካኞች ናቸው፣ ምሕረትም አያደርጉም። ድምፃቸው እንደ ባሕር ይተማል። በፈረሶችም ላይ ይቀመጣሉ፣ የባቢሎን ሴት ልጅ ሆይ ለሰልፍ እንደ ተዘጋጀ ሰው እያንዳንዳቸው በአንቺ ላይ ተሰለፉ። የባቢሎን ንጉሥ ወሬአቸውን ሰምቶአል፣ እጁም ደክማለች፣ ጭንቀትም ይዞታል፤ ምጥ ወላድ ሴትን እንደሚይዛት ጭንቀት ይዞታል። እነሆ ከእርስዋ ዘንድ በቶሎ አባራቸዋለሁና በጠነከረው አምባ ላይ ከዮርዳኖስ ትዕቢት ውስጥ እንደ አንበሳ ይወጣል፣ የተመረጠውንም በእርሷ ላይ ሾመዋለሁ። እንደ እኔ ያለ ማን ነው ወይስ ለእኔ ጊዜ የሚወስን ማን ነው? ወይስ ፊቴን የሚቃወም እረኛ ማን ነው? ስለዚህ እግዚአብሔር በባቢሎን ላይ የመከረባትን ምክር በከለዳውያን ምድር ላይ ያሰባትን አሳብ ስሙ። በእውነት የመንጋ ትንንሾች ይጐተታሉ። በእውነት ማደሪያቸውን ባድማ ያደርግባቸዋል። ከባቢሎን መያዝ ድምፅ የተነሳ ምድር ተናወጠች። ጩኸትም በአሕዛብ መካከል ዘንድ ተሰማ።